በዓለም ዙሪያ በከበደ ረሃብ ውስጥ ያለው ሰው ቁጥር ባለፈው የአውሮፓውያን አመት ከነበረበት ደረጃ በ30 ሚሊዮን ዝቅ ማለቱን የተባበሩት መንግስታት የምግብና የግብርና ድርጅት ኤፍኤኦ ዛሬ አስታውቋል። በሌላ በኩል የረሃብተኛው መጠን አሁንም ከስምንት መቶ ሚሊዮን በላይ መሆኑ ተገልጿል። ኤርትራ እጅግ አሳሳቢ በሚባል ብርቱ የረሃብ ደረጃ ላይ ከሚገኙ ሶስት ሀገሮች አንዷ መሆኗንና ኢትዮጵያ ደግሞ አሳሳቢ የሚባል ረሃብ ካለባቸው አስራ ስድስት ሀገሮች መካከል እንደምትገኝ ከዛሬው የዓለም የምግብ ቀን ጋር ተያይዞ የወጣ የዓለም የረሃብ ደረጃ ጠቋሚ ሰንጠረዥ ያሳያል። ይህንን የተመለከተውን ዘገባ ዝርዝር ሰሎሞን አባተ ይዞ ቀርቧል። የተባበሩት መንግስታት የምግብና የግብርና ድርጅት ኤፍኤኦ በ1945 ዓ ም የተቋቋመበትን ዕለት ለማሰብ ተብሎ በየአመቱ ጥቅምት ስድስት በዓለም ዙሪያ ታስቦ የሚውለው የዓለም የምግብ ቀን የዘንድሮ መሪ ቃሉ ለምግብ ዋስትናና ለተመጣጠነ አመጋገብ ዘላቂነት ያለው የምግብ ስርዓት እንዲሆን ተወስኗል። በዚህ መሪ ቃል መሰረት ዛሬ ዓለም ሊጨነቅ የሚገባው ምግብ ለማግኘት ብቻ ሳይሆን ሰው የሚመገበው ሁሉ ጥራቱ ከፍ ያለና ጤናማ ምግብ እንዲሆንም ጭምር መሆኑን የዓለም መሪ ድርጅቶችና ምሁራን እየተናገሩ ነው። ከ150 በላይ ሀገሮች ውስጥ የሚከበረው ይህ ዕለት ከድህነትና ከረሃብ የዘለቁ ጉዳዮችም ትኩረት እንዲያገኙ ለማድረግ ጥረት ይደረግበታል። የምግብ ዋስትናው ችግር እጅግ በርትቶ የሚገኝባቸው በልማት ወደ ኋላ የቀሩ ወይም በማደግ ላይ ያሉ ሀገሮች ከአደገኛ የአየር ሁኔታዎች፣ የአየር ንብረት ለውጥና የአካባቢያችን መጎሳቆል አንስቶ እስከ ሕዝብ ብዛት ከቁጥጥር መውጣት፣ የመሠረታዊ ወይም ታህታይ ምጣኔ ሀብት ቀውስ፣ ግጭትና የተበላሽ አስተዳደር ድረስ በሚዘረዘሩ የተለያዩ ውጥረት አብዥና ጎጂ ክስተቶች የተጋለጡ መቀጠላቸውን ከዘንድሮው የዓለም የምግብ ቀን ጋር ተያይዞ የወጣው የዓለም የረሃብ ደረጃ ጠቋሚ ሰንጠረዥ አመልክቷል። በዘልማድ የሚወሰደው የጉዳት ማቃለያ አያያዝ ውጥረት በማርገብና ሰዎች በተራዘመ ጊዜ ለጉዳት የመጋለጣቸው አጋጣሚ እንዲቀንስ በማድረግ ላይ ያተኮረ፣ አልፎ አልፎ በሚታዩ የልማት ጥረቶች የታገዘ ጊዜያዊ የምግብ እርዳታ መሆኑን የረሃብ ጠቋሚ ሰነዱን ያወጡት ድርጅቶች አመልክተዋል። ስር የሰደደውና አልነቀል ያለው የሳህል አውራጃና የአፍሪካ ቀንድ የረሃብ ሁኔታ እንዲህ አይነቱ የዘልማድ እርዳታ አቅርቦትና አነስተኛው የልማት ሥራ ውጤታማ ወይም ስኬታማ አለመሆናቸውን ገልጸዋል። ይህንን ሁኔታ መገንዘባቸውን ያመለከቱት የዘንድሮውን የዓለም የረሃብ ደረጃ ጠቋሚ ሰንጠረዥ ያወጡት ዋና ጽሕፈት ቤቱ ዋሽንግተን ዲሲ፣ ዩናይትድ ስቴትስ የሚገኘው የዓለም የምግብ ፖሊሲ ምርምር ኢንስቲትዩት ይኤፍፒአርአይ ተብሎ በምህፃር ይታወቃል። የጀርመኑ የረሃብ እርዳታ ተቋም ቬልትሁንጌር እና ጠቅላይ ጽፈት ቤቱ ደብሊን የሚገኘው ግዙፉ የአየርላንድ የተራድኦ ድርጅት ኮንሰርን ወርልድ ዋይድ በጋራ ባሰሙት ጥሪ የምግብና የአመጋገብንም ዋስትና ለማረጋገጥ ጠንካራ የቻይነት ወይም የተለማጭነት አቅምን መገንባት እንደሚያስፈልግ አሳስበዋል። በድርጅቶቹ የወጣው የዓለም የረሃብ ደረጃ ጠቋሚ መሰረት፣ 120 በማደግና በሽግግር ላይ ያሉ ሀገሮች የሚገኙበትን ትኩረት የሚያሻው ሁኔታ ያሳያል። ተቋማቱ ለስምንተኛ ተከታታይ ዓመት ያወጡትን የዘንድሮውን ሰንጠረዥ ለማዘጋጀት ሀገሮችን በእኩል ሁኔታ የፈተሹባቸው መለኪያዎች የምግብ እጥረት ያለበት ሰው ብዛት ሚዛን፣ ዕድሜያቸው ከአምስት ዓመት በታች የሆኑ ክብደታቸው ከሚጠበቀው በታች የሆነ ሕፃናት ብዛት ሚዛን እና ዕድሜያቸው ከአምስት ዓመት በታች የሆነ ሕፃናት ሞት መጠን መሆናቸውን አመልክተዋል። በውጤቱም ዘንድሮ ዓለም የምትገኝበት የረሃብ ሁኔታ የዛሬ 23 ዓመት ከነበረው ልክ በሰላሳ አራት ከመቶ መውረዱ ተገልጿል። ይሁን እንጂ አሁንም ቢሆን አስራ ዘጠኝ ሀገሮች አሳሳቢና እጅግ አሳሳቢ በሆነ የረሃብ ሁኔታ ውስጥ የሚገኙ ሲሆን እጅግ የበዙ አብላጫዎቻቸው የአፍሪቃ ሀገሮች መሆናቸው ታውቋል። በዚህም መሠረት በዓለም እጅግ አሳሳቢ በሆነ የምግብ እጥረት ውስጥ ይገኛሉ የተባሉት ሦስት ሀገሮች ኤርትራ፣ ሩዋንዳና ኮሞሮስ ሲሆኑ ኢትዮጵያ የረሃብ ደረጃዋ አሳሳቢ ነው ከሚባሉ ሀገሮች አንዷ መሆኑን ሰንጠረዡ ያሳያል። ዚምባብዌ ደግሞ በከባድ የረሃብ ሁኔታ ውስጥ ከሚገኙት ሀገሮች መካከል ሆና ይህቺ ሀገር ከዳቦ ቅርጫትነት ወደ ቅርጫትነት መለወጧን በዚምባብዌ የኤፍኤኦ ዳይሬክተር ዴቪድ ፊሪ አመልክተዋል። የድርጅታቸውን ምስረታ 68ኛ ዓመትና የዘንድሮውን የዓለም የምግብ ቀን ምክንያት በማድረግ ዛሬ መልእክት ያስተላለፉት የተባበሩት መንግስታት የምግብና የግብርና ድርጅት ዋና ዳይሬክተር ሆዜ ግራሲያኖ ዳ ሲልቫ በሰጡት መግለጫ ባለፈው ዓመት በዓለም ዙሪያ በብርቱ ረሃብ ውስጥ የሚገኝ ሰው ብዛት 870 ሚሊዮን የነበረ ሲሆን ያ ቁጥር በያዝነው የአውሮፓ ዓመት በ30 ሚሊዮን ቀንሶ 840 ሚሊዮን መሆኑን ገልጸዋል። ይህ በጣም የሚያበረታታ ነው። ይሁን እንጂ በዚህ በ21ኛው መቶ ክፍለ ዘመን ከአጠቃላዩ የዓለም ህዝብ አስራ ሁለት ከመቶ የሚሆነው ሰው አሁንም በረሃብ እየተሰቃየ መሆኑን መዘንጋት የለብንም። ይህ ማለት በዓለም ከስምንት ሰው አንዱ በበረታ ረሃብ ይሰቃያል ማለት መሆኑን የጠቆሙት ዳሲልቫ ሁኔታው የሚያሳየው ብዙ መሰራት እንዳለበት መሆኑን አመልክተዋል። በተለይ ባለፉ ሁለት ዓመታት ተጨብጧል ያሉት ውጤት በ1990 ዓ.ም እና በ2015 ዓ.ም መካከል በአውሮፓውያኑ አቆጣጠር ያሉትን ዓመታት እድገት ስናገናዝብ የበረታ ረሃብን በግማሽ ለመቀነስ በሚሌኒየሙ የልማት ግቦች ውስጥ የተቀመጡትን የስኬት አመላካቾች መምታት እንደሚቻል ይጠቁማል ብለዋል የኤፍኤኦ ዳይሬክተር። በኤፍኤኦ ቅኝት ስር ከሚገኙ 120 በመልማት ላይ ያሉ ሀገሮች ውስጥ ስድሳ ሁለቱ እነዚያን የማዕዘን ድንጋዮች መድረሳቸውን ዋና ዳይሬክተሩ ሆዜ ግራሲያኖ ዳ ሲልቫ ጠቁመው ወደፊት ለሚሰሩት እያንዳንዱ ሰው ምግብ የማግኘት መብቱን ለማረጋገጥ ለሚደረጉ ጥረቶች ጠቃሚ ግብዓት መሆናቸውን አስረድተዋል። We have a simple but important message that can underpin our efforts to end hunger. በዚህ የዓለም የምግብ ቀን ረሃብን ለማጥፋት ለምናደርገው ትግል መሠረት የሚሆን አንድ ቀላል ግን ጠቃሚ መልእክት አለኝ። ጤናማ ሰዎች ከጤናማ የምግብ ስርዓቶች ይወጣሉ። ውጤታማ፣ በአግባቡ የተመራና ዘላቂነት ያለው የምግብ ስርዓት ረሃብንና የምግብን እጥረት ለማጥፋት የሚያስፈልገንን የአመጋገብ ብልህነት ያስጨብጡናል። ይህንን ለመድረስም አምስት መሠረታዊና ደፋር እርምጃዎችን መውሰድ እንደሚገባ የጠቆሙት ዳይሬክተሩ ዳሲልቫ ሰው ሙሉውን ዓመት ሙሉ በሙሉ ምግብ ማግኘት እንዲችል ማድረግ፣ ከሁለት ዓመት በታች ካሉ ሕፃናት ሁሉ ምግብ እንዲያገኙ ማድረግ፣ የምግብ ስርዓታችንን ዘላቂ ማድረግ፣ የአነስተኛ ባለይዞታ ገበሬዎችን ምርትና ገቢ መቶ በመቶ ማሳደግና የምግብ ብክነት ጨርሶ እንዳይኖር ማድረግ መሆናቸውን አመልክተዋል። የወደፊቱን የዓለም ቀን የምመለከተው የረሃብ ማሳያ ካርዳችን ዜሮ ሲል ነው። ለዚህም ዓለም አቀፍና በየደረጃውም ትግግዝና መተባበር አስፈላጊ መሆናቸውን የዘንድሮውን የዓለም የረሃብ ጠቋሚ ሰንጠረዥ አወጡት ተቋማትና የኤፍኤኦ ዳይሬክተር አሳስበዋል። be away